ዚምባብዌ በዚህ ስሟ ከተጠራች ነጻ ሀገር ከሆነች ጥቁር መሪ ካወቀችበት ጊዜ ጀምሮ እሳቸውን እንጂ ሌላ አታውቅም። ሮበርት ጋብርኤል ሙጋቤ እንደ መሪ እሳቸውንና እሳቸውን ብቻ የሚያውቀው ዜጋቸው የእድሜያቸውን መግፋት እያነሳ የተኪያቸውን ማንነት ሲያጠያይቅ አምናይኸኔ እኔ ጥያቄውን በጥያቄ መለሱ። እየሳቁ ለምን አሁንም አለሁኝ? ለምንድን ነው ተተኪ የምትፈልጉት? መኖሬን እንድታውቁ በቡት ልነርታችሁ። ዛሬም በእርግጥ ታገቱ እንጂ አሉ። የብሪታንያ ቅኝ ገዢዎችን፣ የኢያን ስሚት ነጭ ገዢዎችን፣ የቄስ ፖለቲከኞችን፣ የጆሹዋ ንኮሞ ተከታዮችን፣ የጦር ጀኔራሎቻቸውን፣ ተቃዋሚ ፖለቲከኞችን፣ ምክትሎቻቸውን፣ ሁሉንም ተራ በተራ እየደቆሱ የዘረሩበት ፖለቲካዊ ብልሃት ያም ጠንካራ ክንዳቸውም በእርግጥ ዛሬ ዝሏል። ከጥቂት ዓመታት በፊት አንዳንዴ ቆንጆዎችን ታያለህ። ለእናትህ መላክ የሚገባህን ገንዘብ እነሱ ላይ ታጠፋለህ። በመጨረሻ ምትሃት ወይም ጥንቆላ ያለውን ኃይል ለመቀበል ትገደዳለህ ብለው ነበር አንጋፋው የነፃነት አርበኛ። ሀበሻ ሴት የላከው ሞታ ይፈራ እንደሚለው አይነት ማለታቸው ይሆን? አሉም አላሉ በእርግጥ አደረጉት። ጀግናዊ የነጻነት ተዋጊ ለብሪታንያ ለነጭ ገዢዎች፣ ለጥቁር አድርባዎች ያልተበገሩት ሙጋቤ በግሬስ ውበት ተሸነፉ። ግሬስ በ41 ዓመት ታንሳቸዋለች፣ ግን ውብ ነች። ጠቀለሏት፣ ጠቀለለቻቸው፣ አገቧት፣ አዘዘቻቸው። የተዋጉም የታሰሩም የቆሰሉ በአደባባይ የተሟገቱላትን ሀገር ከነስልጣናቸው የመውረስ ፍላጎቷን ለመፈጸም ታማኞቻቸውን እየከዱ ከስልጣን ያሽቀነጥሯቸው ገቡ። የግሬስን ተቀናቃኞች የማጽዳቱ እርምጃ ምክትል ፕሬዝደንት ኤመርሰን ምናንጎዋጋ መድረሱ ለጦር ኃይሎች ጠቅላይ ታማጆር ሹም ለጀኔራል ኮንስታንቲኖ ቺዋንጋ እና ለመሰሎቻቸው የነግበኔ አይነት የማስጠንቀቂያ ደወል ነበረ። ጀኔራሉ በእርግጥ ሙጋቤ ኮትኩተው ያሳደጉ ሾመው የሸለሟቸው ታዛዣቸው ነበሩ። የግሬስን አልጋ ወራሽነት በተለይ ደግሞ የቅርብ ወዳጃቸው የምክትል ፕሬዚደንት ምናንጋዋ ከስልጣን መወገድን ግን ፈጽሞ አልተቀበሉትም። ሙጋቤን በተዘዋዋሪ አስጠነቀቁ። የሙጋቤ የፖለቲካ ፓርቲ ጀኔራሉን የሀገር ክህደት ባህሪ በማለት መውቀሱ የሚቀጥለውን እርምጃ ለማወቅ ለጀኔራሉ ሁለቴ ማሰብን አልጠየቃቸውም ነበረ። የወታደር ደንቡ ያው ሳይቀድሙ መቅደም ነው። ቀጥል አሉ፣ ጦራቸውን ቀደሙ። ዛሬ ማለዳም የሐራሬን ፖለቲካዊ ህልቅት በቀላሉ ፈጥርቀው መያዛቸውን እንዳረጋገጡ ከጄኔራሎቻቸው አንዱን በላሉት ለህዝባችንና ከድንበራችን ማዶ ላለው ዓለም በሙሉ በግልጽ ማስታወቅ የምንፈልገው ይህ ወታደራዊ መፈንቅለ መንግሥት አለመሆኑን ነው። የዚምባብዌ መከላከያ ኃይል የሚያደርገው መፍትሄ ካልተበጀለት ደም አፋሳሽ ብጥብጥ ሊያስከትል የሚችለውን የሀገራችንን ፖለቲካዊ ምጣኔ ሀብታዊና ማህበራዊ ቀውስን ማረጋጋት ነው። ደቡብ አፍሪቃም የዚምባብዌ ሕገ መንግሥት እንዲከበር አደራ ብላለች። መከላከያ ሚኒስትሯንም ወደ ሐራሬ ልካለች። የአውሮፓ ኅብረት ዚምባብዌዎች ሰላማዊ መፍትሄ እንዲፈልጉ መክሯል። ዩናይትድ ስቴትስ ለዚምባብዌ ሳይሆን ዚምባብዌ ያሉ ዜጎቿ እንዲጠነቀቁ ነው ያሳሰበችው። ብዙዎቹ የሐራሬ ነዋሪዎች ደግሞ ሰላም ይስፈን እንጂ አይነት ባዎች ናቸው። የምንፈልገው ሀገራችን ሰላም እንዲሰፍንና ሌሎቹ ጣልቃ እንዳይገቡ ብቻ ነው ይላል እሱ። ይህኛው ደግሞ በዚህ ሁሉ ትርምስ መሃል ተስፋ የምናደርገው ሰላም እንዲሰፍን ነው። ሁለቱም ከሙጋቤ ሌላ ሌላ መሪ አውቁም። የ37 ዓመቱ ገዢ አምና ይሄኔ አስተማሪ ነኝ፣ ኢኮኖሚስት ነኝ፣ ፖለቲከኛ ነኝ። አሁን ደግሞ ተራኪ ነኝ። የቀረኝን ዕድሜ ታሪኬን ስተርክ ወይም ስጽፍ ባሳልፍ ደስ ይለኛል ብለው ነበረ። ይሳካላቸው ይሆን ወይስ እንደ ብዙዎቹ የአፍሪቃ መሪዎች ሲያልቃ ያምር?